የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት በነዘላለም ወርቅ አገኘው የክስ መዝገብ አቃቢ ሕግ በሽብር ወንጀል ክስ ከመሰረተባቸው አምስት ሰዎች መካከል በሶስቱ ላይ የጥፋተኝነት ውሳኔ ሲያስተላልፍ፣ ሁለቱን በነጻ አሰናብቷል። ጥፋተኛ የተባሉትን አቃቢ ሕግ በአጭር ጊዜ ውስጥ የቅጣት ውሳኔ ሀሳባቸውን በጽሁፍ እንዲያቀርቡ አዟል። የቅጣት ውሳኔውን ለማሰማት ተለዋጭ ቀጠሮም ሰጥቷል። መለስካቸው አመሃ ዝርዝሩን ይዟል። ፍርድ ቤቱ ለሶስት ሰዓታት ያህል በችሎት ባነበበው የፍርድ ሀተታ አቃቢ ህግ በአምስቱ ተከሳሾች ላይ ማለትም በዘላለም ወርቅ አገኘሁ፣ ዮናታን ወልዴ፣ ሰለሞን ግርማ፣ ባህሩ ደጉና፣ ተስፋዬ ተፈሪ ላይ ጥቅምት ሀያ ቀን ሁለት ሺህ ሰባት ዓ.ም የመሠረተባቸውን ክስ በዝርዝር አስታውሷል። ከዚህ በተረፈ ተከሳሾቹ የቀረበባቸውን ክስ ክደው በመከላከላቸው አቃቤ ህግ ያቀረበባቸውን ምስክሮች ቃልና ተከሳሾቹም እንዲከላከሉ ከተበየነባቸው በኋላ የነሱንም የመከላከያ ምስክሮች ቃል ፍርድ ቤቱ አስታውሷል። የሁለቱንም ወገን የክርክር ማቆሚያ ሐሳቦችም በዝርዝር አሰምቷል። በመጨረሻም ፍርድ ቤቱ ሁለቱ ወገኖች ያቀረቧቸውን ማስረጃዎችና ክርክሮች በዝርዝር የመዘነበትን የሕግ አግባብም በችሎት ተንትኖ አቅርቧል። በማስከተልም አቶ ዘራለም ወርቅ አገኘሁ፣ አቶ ሰለሞን ግርማ እና አቶ ተስፋዬ ተፈሪ አቃቢ ሕግ ፈጽመውታል ካለው ወንጀል አኳያ ያቀረበባቸውን ማስረጃዎችና የሰው ምስክሮች በበቂ ሁኔታ አልተከላከሉም ሲል በሙሉ ድምፅ የጥፋተኝነት ውሳኔ እንዳሳለፈባቸው ገልጿል። ከዚህ በተቃራኒ ደግሞ አቶ ዮናታን ወልዴና አቶ ባህሩ ደጉ የተባሉት ተከሳሾች አቃቤ ሕግ ከመሰረተባቸው ክስ አኳያ ያቀረበባቸውን የሰውና የሰነድ ማስረጃዎች በምላሹ ባቀረቧቸው የሰውና የሰነድ ማስረጃዎች በጥርጣሬ ላይ እንዲወድቁ አድርገዋቸዋል ሲል በነጻ አስተናብቷቸዋል። ጥፋተኛ ባላቸው ላይ የቅጣት ውሳኔ ለማሰማት ለሚያዚያ 18 ቀን ቀጥሮ ቆርጧል። ከዚያ በፊት ግን ሁለቱም ወገኖች የቅጣት ሀሳባቸውን እንዲያቀርቡ አዟል። የፍርዱን ሂደት በተመለከተ ከተከሳሾቹ አንዱ የአቶ ዮናታን ወልዴ ጠበቃ የሆኑትን አቶ አምሃ መኮንንን ጠይቄያቸው ነበረ። በእኔ በኩል ውሳኔው ምክንያታዊ ነበር ብዬ ወስደዋለሁ። በተለይ ነጻ የተለቀቁትን በተመለከተ ፍርድ ቤቱ ተከላከሉ፣ የአቃቤ ህግ ማስረጃ ጥፋተኛ መሆናቸውን አስረድተዋል ካለ በኋላ ያቀረባቸውን ማስተባበያዎች ወይም መከላከያ ማስረጃዎች ደግሞ መዝኖ ያቀረባቸዋቸው መከላከያ ማስረጃዎች በአቃቤ ሕግ ማስረጃ ጥንካሬ ላይ ጥርጣሬን ፈጥረዋል እና በዚህ ሁኔታ ጥፋተኛ ልትባለው አይገባም በማለት የተሰጠው ውሳኔ በጣም ተገቢና አስተማሪ ነው የሚል ነገር አለ። በተለይ ክሱ በዋናነት ያጠነጠነበት በዩጋንዳ ሀገር ሊሰጥ ነበር የተባለውን ስልጠና በተመለከተ ፍርድ ቤቱ ሰፋ ባለ ትንታኔ ስልጠናው ከሽብር ጋር የተያያዘ መሆኑን የሚያሳይ አይደለም፣ እንደውም አንድ ሰው በመንግስት ላይ የሚታዩ ጉድለቶችን ለመተቸት የተሻለ አቅም እንዲኖረው ስልጠና መውሰዱ የሚነቀፍበት ምክንያት የለም በሚል የሰጠው ትንታኔ ከዚህ በፊትም ከዞን ዘጠኝ ጉማሬና ጋዜጠኞች ጋር በተያያዘ ፍርድ ቤቱ በተመሳሳይ ሁኔታ መንግስት መተቸት በወንጀል ሊያስጠይቅ አይችልም ካለው ጋር ተመሳሳይ አቋም ያለው መሆኑን የሚያሳይ እና ጠንካራ የሚለው ነው። እንግዲህ ጥፋተኛ የተባሉትን በተመለከተም ፍርድ ቤቱ ማስረጃውን ተገቢ ነው ባለ መንገድ መዝኖ ነው ውሳኔውን የሰጠው። በውሳኔው ላይ የሚታዩ ጉድለቶች ካሉ ያው ተከሳሾቹ በይግባኝ ሊያሳርሙት የሚችሉት ነገር ነው። ዛሬ ፍርድ ቤቱ በነጻ ያሰናበታቸው የአቶ ዮናታን ወልዴ አባት አቶ ወልዴ ላቀውን በልጃቸው ነጻነህ መባል የተሰማቸውን ስሜት እንዲያካፈሉኝ ጠይቄያቸዋለሁ። በጣም ደስ ብሎኛል። እስካሁን በመዘግየቱ አዝኛለሁ። ያው ጥርጣሬ ነው መንግስትም ብዙ ደክሞበታል። ቤተሰቡ እናት አባት ብዙ ደክሞበታል። ግን ሁለት ዓመት ገደማ ሊሆነው ነው። አሁን እንደዛ በመቆየቱ አዘን ቢሰማኝም ዛሬ ነጻ ሆኖ በመውጣቱ ደስ ብሎኛል። ከዚህ በፊት እንደሚያውቁት እርሶ ልጆ እንደዚህ ባለ ተግባር ይሰማራል ብለው አስበው ያውቃሉ? በፍጹም። ልጁ ያው መብቱን እቤቱን ቢሆነ አስከባሪ ነው፣ ለመብት ይታገላል። ነገር ግን እንደዚህ አይነት ይገባል ብዬ ምንም ጠረጣሬውም የለኝም። የፍትህ መጓትስን በተመለከተ አቶ አምሃ መኮንንም የሚሉት አላቸው አሁን ባለው ሁኔታ በእኛ ሀገራችን ከፍተኛ የሆነ የፍትህ መጓተት እንዳለ የሚያከራክር አይደለም። ይህም በማናቸውም በመዘኛ ተቀባይነት ያለው ነገር አይደለም። መንግስት ዜጎች የተፋጠነ ፍትህ እንዲያገኙ መስራት መቻል አለበት። ለውጥ መምጣት አለበት። አሁን ባለው ሁኔታ ግን በአጠቃላይ በወንጀል ጉዳይ በተለይ በተለይ ደግሞ ይሄ የጸረ ሽብር አዋጁ ከወጣና ተግባራዊ መደረግ ከጀመረ በኋላ ከፍተኛ የፍትህ መዘግየት ሁኔታ እየተፈጠረ ነው። በዚህም ብዙ ዜጎች እየተጎዱ ነው። እንደተባለውም ከበርካታ ዓመት እስር በኋላ ነጻ እየተባሉ የሚወጡበትና በዚህ እስር በቆዩበት ጊዜ ደግሞ ለደረሰባቸው የሞራልም የማቴሪያልም ጉዳት የሚካሱበትም ስርዓት እየተበጀ አይደለም። ከዚህ አንጻር ከፍተኛ የሰብአዊ መብት ጥሰት ነው ብዬ ነው እሱን ወስደው ስለዚህ መንግስት ለጉዳዩ ትኩረት በመስጠት እርምጃ መውሰድ አለበት። ይህን ካልኩ በኋላ ግን እንዲህ አይነት ጉዳዮችን እያዩ ያሉ ዳኞችን በተመለከተ በበኩሌ ከስራ ጫና አንጻር መስራት ከሚጠበቅባቸው አንጻር የሚችሉትን እያደረጉ ነው ያሉት ነው የሚለው ብዬም ወስደው የፌዴራሉ አቃቢ ህግ በእነ አቶ ዘላለም ወርቅአገኘሁ መዝገብ ክስ የመሰረተባቸው ሰዎች በጠቅላላ አስር የነበሩ ሲሆን አምስቱ ማለትም የቀድሞው አንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ የሰማያዊው አቶ የሸዋስ አሰፋና የአርናው አቶ አብርሃ ደስታ እንዲሁም አቶ አብርሃም ሰለሞን ይኸው ፍርድ ቤት ቀደም ብሎ በሰጠው ብይን የአቃቢ ህግን ክስ መከላከል ሳያስፈልጋቸው። በነፃ እንዳሰናበታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ